በከምባታ ጣምባሮ አርሶ አደሮች ላይ የደረሰውን ጥቃት ተከትሎ መንግሥት አሳይቷል የተባለውን ቸልተኝነት በመቃወምና ሐዘናቸውን በመግለጽ የዞኑ ሕዝብ አደባባይ ወጥቷል። ከሕዝቡና ከተለያዩ አካላት ለተጎጂዎች የአስር ሚሊዮን ብር ድጋፍ መደረጉን የድጋፍ ሰልፉ አስተባባሪ ለአሜሪካ ድምፅ ገልጸዋል። ዮናታን ዘብዴዎስ ከሐዋሳ ተከታዩ ልኮልናል። ከአስራ አምስት ዓመታት በፊት በግብርና ፕሮግራም ከከምባታ ጠምባሮ ዞን ወደ ከፋ ዞን ቤቻ ወረዳ ሄዱ አርሶአደሮች በማንነታችን ጥቃት ደርሶብናል ማለታቸውን መዘገባችን ይታወቃል። ጥቃቱ የደረሰባቸው ዜጎች በቂ ድጋፍ አልተደረገልንም፣ በየሜዳ ወርቅናል ማለታቸውን ሀሳባቸውን ዋቢ አድርገን መጥቀሳችን ይታወሳል። አሁንም ተፈናቃዮች በችግር ላይ መውደቃቸውን ይናገራሉ። አርሶአደር ማርቆስ ጫኪሶም ሁለት ነጥብ አንድ ሄክታር መሬት ተሰጥቶኝ ነበር። ቡና አልሚች ያለው አቮካዶ፣ ማንጎ ያን ሁሉ ቲቼ ነው የወጠሁት ከእኔና ከባለቤቴ ጋር አስር ቤተሰብ ልጆች ስምንት የሚያደርጉት ልጆች አሉ። ቤተሰቦችን ለማስጣል ስል ነው ያንን ንብረት እየወጣው ክልሉ መንግስት ይህን እርዳታ እየሰጠ ነው ተብሏል። በበቂ አልደረሰንም። ዛሬ ግን ለወገን ደራሽ ወገን ነው እንዲሉ የካምባታ ጠንባሮ ዞን ህዝብ ጥቃቱን ተከትሎ መንግስት ያሳየውን ቸለትኝነት በመቃወም እና ሀዘናቸውን በመግለጽ አደባባይ ወጥተዋል። የሰልፉ አስተባባሪ ውባዮ በቀለም ዛሬ የህዝቡ መገኘት ዋና አላማው ከዛ የተፈናቀሉ ዜጎች አሉ ለነዛ ዜጎች ዋናው ነገር ድጋፍ ለማሰባሰብ እና ማልሶ ወይም የማቋቋም ስራን ለመስራት እንዲሁም ደግሞ የ ሐዘን መግለጫም ጭምር ነው። አደባባይ ከወጡት ውስጥ አንዱ የሆኑት አቶ ጌታውን ሄረሞ በበኩላቸው ሁለት ዓላማ ይዘው መውጣታቸውን ተናግሯል። የመጀመሪያው የህዝባችን መገደል በአጠቃቅ መጣ መጨፍጨፍ፣ መፈናቀል እጅግ አሳዝኖናል በምል ልክ የለቅሶ ስነ ስርዓት ነው የምመስለው እ በሙሉ እያለቀሰ ልክ እንደ ለቅሶ እንደ አንድ ሁለት ስጣት ነው ይችላለ ሁለተኛው ደግሞ መንግስት ቸልተኝነትን በማስጠማቱም ይህም እንደ አንድ ሁለተኛው ድርባ ከዚህ በተጨማሪም የክልሉም ሆነ የፌዴራል መንግስት ጥቃቱን ችላ ማለቱ በተደጋጋሚ ሲነሳ ቆየ ሲሆን መንግስት ጉዳዩን ትኩርት እንዲሰጥም ተጠይቋል። ዋናው ጉዳይ የነበረው እነዚህ ዜጎች የመፈናቀሉም እንዲሁም ደግሞ እዛ ባሉበትም ንብረት የማፍራትም ንብረት የመጠቀምን መብታቸው ሊጠበቅ ይገባል እንዲሁም ደግሞ የአካል ደህንነታቸውም ሊጠበቅ ይገባል የሚል ሀሳብ የነበረው መንግስት የህዝብን ደህንነት ማስጠበቅ አለበት ያሉት አቶ ጌታሁን ደግሞ መንግስት ትኩርት አለመስጠቱ ህዝቡ ለተጨማሪ ጉዳትና ችግር እንዲጋለጥ ማድረጉን ተናግሯል። ይህ ግድያ የተለመደ ነው፣ ነባር ነው ጥቃቱ የሚል የሰነፍ ምክንያት እንሰማለን። ነባር ጥቃት አለ ማለት ነባር ስንፍና አለ ማለት ነባር የሆነ ህዝብን ያለመጠበቅ፣ ለህዝብ ደህንነት ያለመቆም አዝማሚያ አለ ማለት። ይሄ ለእኔ ራስን እንደ መክሰስ ነው የምቆጥረው፣ ሰው ሲገደል ድሮም የሚገደል ነበር ማለት የሚያሳዝን ከአንድ አመራር አይነት የማይጠበቅ ንግግር ነው። ሌላ ደግሞ በጣም የገረመኝ የተፈናቃዮችን ቁጥር ቀንሶ መናገር። እንዴት በህዝብ ጥቃት እንደዚህ አይነት ፖለቲካል የሆነ ድራማ ይሰራል? እና ይሄ ነው አንዱም ቅር ያለነ። ክልሉ ደግሞ ጸጥ ካለ ለምንድነው ፌዴራል መጣልካማ ዛሬ ህዝቡ ባሳየው ወገናዊነት ከየዞኑ ወረዳዎች፣ ከአጎራባች ዞኖችና ከተለያዩ አካላት ለተጎጂዎች አስር ሚሊዮን ብር የሚገመት ድጋፍ መደረጉን የሰልፉ አስተባባሪ ለቪኦኤ ገልጸዋል። የክልሉ መንግስት ይቅርታ በመጠየቅ የተፈናቀሉ ዜጎችን መልሶ እንደሚያቋቁም መግለጹን የተናገሩት ወይዘሮ ባየው አንድ ሚሊዮን ብር ድጋፍ እንደሚያደርግም አልገብተዋል ብለዋል። በውጭም ሆነ በሀገር ውስጥ የሚገኙ የአካባቢ ተወላጆች እንዲሁም የዞኑ ህብረተሰብም ድጋፍ አድርገዋል። አብነትም የሀላባ ዞን ወደ ሰባት መቶ ሺህ በአይነትም ያሰባሰባቸው ድጋፎች እንዳሉ እንዲሁም ደግሞ የሀዲያ ዞን አስተዳደርና ህዝብ ወደ አራት መቶ ሺህ እንዲሁም ደግሞ በዞን ደረጃ ያሉ ሁሉም ህዝብ ድጋፉን ያደረገበትና ኦልሬዲ በዛሬው ዕለት በተደረገው ንቅናቄ ወደ አስር ሚሊዮን ጠጋ ሀብት የተሰበሰበበት ሁኔታ ነው የነበረው። ህዝቡ ያደረግልን ወገናዊነትና ድጋፍ የመኖር ተስፋችን ከእንደገና ዓለም ልሟን ነው ያሉት ተጎጂ አርሶ እንወጣለን እያል አስበን ነበር። ከአሁን ሰዓት ጀምሮ ህይወታችን እንደ ለመለመ ነ ያየሁት ስጦታ አበርክተዋል። ይሄ እንግዲህ መቼም እንደ አንድ ተፈናቃይ ለእኔ ደርሶ ጊዜያዊ መቆያ ይሆንልኛል የሚል ተስፋ አሳልቆኛል። የከምባታ ጠምባሮ ዞን አስተዳዳሪ ዶክተር ታክሌ ነጫ ከዚህ በፊት የተፈናቀሉት ሀያ አንድ ሺህ የተገደሉት ደግሞ ሰላሳ እንዲሆኑ መናገራቸውን እኛም ይህኑ መዘገባችን ጠቅሸላቸው አሁን የተጣራ መረጃ የሚያሳየው ከከምባታ ጠምባሮ ተወላጆች ብቻ ሰላሳ ሺህ አስራ አንድ ዜጎች መፈናቀላቸውና ሰላሳ ሁለት ሲቪሎች መገደላቸውን ነግሮኛል። የተቀረቡት አምስት ሰዎች ደግሞ የፖሊስ አባልና የአካባቢው ነዋሪዎች መሆናቸውን ተናግረዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሀዋሳ